create the Africa. በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልክተኛ ጄፍሬ ፌልትማን የአፍሪቃ ጉዟቸውን ቀጥለው ትናንት ሱዳን ገብቷል። ጄፍሬ ፌልትማን በመጀመሪያ ግብፅን ከጎበኙ በኋላ ሱዳን ውስጥ ትናንት ከባለስልጣናቱ ጋር ተነጋግረው ነበር። ከዚያ ቀደም ብሎ ከትናንት በስቲያ ወደ ኤርትራ ማቅናታቸውም ተዘግቧል። ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋርም ዴንደን የእንግዳ ማረፊያ ውስጥ መወያየታቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው አስፍሯል። ለአራት ሰዓታት በዘለ ያለቀው ረዥም ስብሰባ አሜሪካ የአፍሪካ ቀንድ ችግሮችን ለመፍታት በምታደርገው ጥረት ኤርትራ በትብብር ለመስራት ዝግጁነቷን ፕሬዝዳንት ኢሳያስ አስምረውበታል ብሏል። ጄፍሬ ፌልትማን በሱዳን የሁለት ቀናት ቆይታቸው ኢትዮጵያ ግብጽና ሱዳንን ስላወዛገበው የአባይ ግድብ እንዲሁም ለም ስለሆነው የድንበር ግዛት እንደሚነጋገሩ የሱዳን መንግስታዊ የዜና ተቋም ሱና መዘገቡን የፈረንሳይ ዜና አገልግሎት አትቷል። የዩናይትድ ስቴትስ ልዩ መልእክተኛው በሱዳኑ የሁለት ቀናት ቆይታቸው ከሱዳን ሉዓላዊ ምክር ቤት ፕሬዚዳንት አብዱልፋታህ አልቡራኒ ከጠቅላይ ሚኒስትር አብደላ ሀምዶክ እንዲሁም ከሌሎች የሱዳን ባለስልጣናት ጋር እንደሚወያዩ የዜና ምንጩ አክሎ ዘግቧል። አምባሳደር ጄፍሬ ፌልትማን ባሳለፍነው ረቡዕ ከፕሬዚዳንት አብዱልፋታህ አልሲሲ ጋር ካይሮ ውስጥ ተገናኝተው ተወያይቷል። በዕለቱም የግብፁ ፕሬዚዳንት ኢትዮጵያ ውስጥ ባለው ግድብ ምክንያት ከናይል ወንዝ የግብፅን የውሃ ድርሻ ሊቀንስ የሚችል ማንኛውም የኢትዮጵያ እርምጃን ካይሮ አትታገስም ሲሉ በድጋሚ ማስጠንቀቃቸውን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። የታላቁ የህዳሴ ግድብ የመጀመሪያ ዙር የውሃ ሙሌትን ባለፈው የክረምት ወራት ያጠናቀቀችው ኢትዮጵያ በቀጣዩ የክረምት ወራት ሁለተኛውን ዙር ሙሌት ለመፈጸም የሚያግዳት አንዳችም ኃይል አለመኖሩን በተደጋጋሚ አስታውቃለች። እንደ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መረጃ ከሆነ ጄፍሬ ፌልትማን ግብፅ፣ ኤርትራ፣ ሱዳንና ኢትዮጵያን በመጎብኘት ከየአገራቱ ከፍተኛ ባለስልጣናት ጋር ይወያያሉ። ጄፍሬ ፌልትማን የአፍሪካ ቀንድ ልዩ መልክተኛ ሆነው በተሾሙበት ወቅት ኢትዮጵያን በተመለከተ የተናገሩት አወዛጋቢ ንግግር በበርካቶች ዘንድ በጥርጣሬ እንዲታዩ አድርጓል። ጄፍሪ ፌልትማን የአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ ሆኖ ከተሾሙ በኋላ ከፎሬን ፖሊሲ ጋር ባደረጉት የመጀመሪያ ቃለ መጠይቃቸው ኢትዮጵያ ውስጥ ያለውን ግጭት ወደ ቀጣናዊ ግጭት ሊሻገር የሚችል ነው በማለት እጅግ ከፍተኛ ውድመትና ጥፋት ካስከትለው የሶሪያ ጦርነት ጋር ለማመሳሰል ሞክሯል። ይህ ንጽጽራቸው አንድም ለቀጣናው ያላቸው ምልከታ በብዥታ የተሞላ አሊያም አድሏዊ ነው የሚሉ ብርቱ ትችቶችም ተሰንዝሮባቸዋል።